and be not <laughs> ሰላም ለእናንተ ይሁን፣ አድማጮቻችን ጋቢና ቪኦኤ ከአሜሪካ ድምፅ ተጀምሯል። የእሁድ ምሽት ዝግጅታችን አነቃቂ መልካም ሕይወት ተሞክሮ ወይንም ደግሞ አዎንታዊ እንቅስቃሴዎች በማድረግ ላይ የሚገኙ ሰዎች በእንግድነት የሚቀርቡበት፣ ሐሳባቸውን የሚያጋሩበት ነው። ዛሬ ምሽት ኢትዮጵያ ውስጥ እየተደረገ ስለሚገኝ የሰብአዊነት ዘመቻ እንነግራችኋለን። ግሎባል አሊያንስ ከሌሎች የሰብአዊ መብት ማኅበራትና የኢትዮጵያ ቀይ መስቀል ማኅበር ጋር በመሆን ለትግራይና ለመተከል ተጎጂዎች እርዳታ ለማሰባሰብ የሚያደርገው እንቅስቃሴ ኢትዮጵያ ውስጥ እየተለመደ የመጣውን የተቸገሩ ሰዎችን ለመርዳት በማንነትና በብሔር የመቧደድ እንቅስቃሴ የመቀየር ዓላማ እንዳለው የግሎባል አሊያንስ ዳይሬክተር አርቲስት ታማኝ በየነ ለአሜሪካ ድምፅ ገልጸዋል። በአጠቃላይ ኢትዮጵያ ውስጥ ያለው ችግር በቀላሉ በእርዳታ ብቻ እንደማይፈታ የሚናገሩት ታማኝ በየነ እርዳታ ማሰባሰቡ ቢያንስ አንደኛው አንደኛውን አለሁልህ የሚል ስሜት ጠሪያ ነው ይላሉ። ይህ ሐሳባቸው ተቀባይነት አግኝቶ ሰዎች ከአንድ ኪሎ መኮሮኒ ጀምሮ ያላቸውን በመዋጣት ላይ መሆናቸውን ገልጸዋል። አርቲስት ታማኝ በየነን ያነጋገረችው ስመኝሽ ቆየ ናት። በየጣልቃው የሙዚቃ ግብዣም ይኖረናል። ስመኝሽ ትቀጥላለች። ዛሬ የተገናኘ ነው ግሎባል አሊያንስ እና ሌሎች ደግሞ በሰብአዊ መብት ዙሪያ የሚሰሩ ማህበሮች አንድ ላይ በመሆን በትግራይ ና በመተከል እርዳታ ፉ ለሚፈልጉ ወገኖች እርዳታ እያሰባሰባችሁ በመሆኑ ነው። ና እስኪ ይህንን እርዳታ ማሰባሰብ ስራ ና እንዴት እንደጀመራችሁ ንገረኝ። እ ባለፉት ስምንት ዓመታት በኢትዮጵያ ጉዳይ ዙሪያ ብዙ እንንቀሳቀስ ነበር። የተቸገሩ የተጎዱ፣ በመንግስትም በተፈጥሮም በተለያየ ምክንያት ጉዳት ለደረሰባቸው ወገኖች እርዳታ እናሰባስብና እንረዳለን እና በዚህ ዙሪያ ብዙ አድርገናል። አሁን ሁሉንም ለመጥቀስ ጊዜው ስለማይበቃ በተለይ በቅርብ ጊዜ ውስጥ በተለይ ይሄ ኮሮና የሚባለው ነገር ከመጣ በኋላ በተለያዩ የኢትዮጵያ ክልሎች ደግሞ በተፈጠሩ ግጭቶች የተለያየ እርዳታ ለማድረግ ሞክረናል። በተለይ በቤንሻንጉል ጉምዝ እንደዚሁም በኦሮሚያ ክልል አርቲስት ሃጫሉ ከሞተ በኋላ በተፈጠረው ግጭት፣ ከዛ በኋላ ደግሞ በውጭ በሊባኖስ የሚኖሩ ኢትዮጵያውያን በዚህ በተፈጠረው የኮሮና ቫይረስ የስራ እድል የማጣትና ሰራተኞችን ወደ ሜዳ የመበተን ሁኔታ ተፈጥሮብን እነሱን ቦታ ለማስያዝ ስንሯሯጥ፣ አፋር ላይ ደግሞ የጎርፍ መጥለቅለቅ ተፈጠረ። ከዛ በኋላ ደግሞ እንዳልኩት በኦሮሚያ አካባቢ በርካታ ኢትዮጵያውያን በማንነታቸው ተገደሉ። እነሱን ለማድረግ እርጋታ፣ እንዲህ አይነት ውጥረት ውስጥ እያለ ነው የዚህ የመተከልና እንደገና ደግሞ በትግራይ ሌላ ችግር ተፈጠረ። ይህንን እንግዲህ እንደ አቅማችን የእኛ የገቢ ምንጭ እና ዋናው መንገዳችን ሕዝቡን መለመንና የተገኘውን ገንዘብ አሰባስበን ለየቦታው ማድረስ ነው። አላማችንና አቅማችን ይሄ ነው። ይህንን ለማድረግ ጥረት በምናደርግበት ሁኔታ ውስጥ ነው የነበር ነው። እኔ ደግሞ በአጋጣሚ ቤተሰብ ለመጠየቅ መጥቼ ሁኔታዎቹ በጣም ከባድ እንደሆኑ ስረዳ እዚህ አካባቢ ደግሞ ሁሉም በየአቅማቸው ሊያደርጉ የሚችሉትን ነገር እየተሯሯጡ ስለነበር ሲያብረን እንስራ በሚል ተሰባሰብንና አንድ ያሳሰበን ነገር በግሎባል አሊያንስ ምንድን ነው በኢትዮጵያ ውስጥ ችግር ሲፈጠር ብዙ ጊዜ ድሉን ለውጭ አገር እንደነ ካናዳ፣ እንደ አሜሪካ መንግስት ወይ እንደ አውሮፓ ዩኒየን እርዱን የሚለውን ልነሱ ትቶ ባለቤትነት የማጣት ይሄ ኢትዮጵያ ውስጥ የሚፈጠረውን ችግር ደግሞ እንደየብሔሩ ለክቶ ባለብሔሩ ይወጡ አይነት ስሜት ስላየን ኖ ግዴታ አለብን የሚል መንፈስ ለመፍጠር ተሰባስበን እንደ ዜጋ እኛ ኃላፊነት አለብን ብለን ለህዝቡ ጥሪ ለማድረግ ነው የተሰባሰብ ነው። በዚህ መሀል እንግዲህ እኔ ሁለት ሶስት አይነት ካባ አለኝ። አንደኛ የኪነት ቦሰ ነው፣ ሁለተኛ በፖለቲካ እምነቴ ደግሞ የኢትዮጵያ መንግስት በአቅሜ እቃወማለሁ ጥሩ አይደለም ምለውን ጥሩ አይደለም ላለው ይሄ ደግሞ ላለፉት ሰላሳ ዓመታት ኢትዮጵያን ሊመራ የነበረው በህወሓት የሚመራው መንግስትን እቃወም ነበረ እና አሁን ዛሬ ይህን ሳያደርግ ደግሞ አንዳንዶች እ ስትቃወመ የነበረውን እንዴት ትረዳለህ የሚል ጥያቄ ያንስተዋል። ዞሮ ዞሮ እያንዳንዱ ዜጋ ከውጭ ሳይሆን ከውስጥ እኔ እንደ ዜጋ ዜጎች ላይ ለደረሰው ችግር ምንድን ነው ማደርገው የኔ ግዴታ ምንድን ነው ብሎ እንዲጠይቅ ለማድረግ ተሰባስበን የጀመርነው ሀሳብ ነው ለማለት ነው። አንዳንዶቹን ነጥቦች ወደኋላ በጥያቄ መለስባቸዋለሁ። እንግዲህ አሁን የጎፈንድሚ ፔጁን ሳየው በሁለት በሶስት ቀን ውስጥ ከዘጠና አምስት ሺህ የአሜሪካ ዶላር በላይ ተሰብስቧል። ታርጌታችሁ መቶ ሺህ ነበረ እና የሀገር ውስጥ እርዳታ አሰባሰብስ ምን ይመስላል? የገንዘብ ድጋፉ ምን ያክል እንደደረሰ የሚታወቅ ነገር አለ? ትልቁ ነገር ከገንዘብ በላይ አሁን እኛ የምናስበው ይህንን አሁን አንቺ እኔን ስጠይቅኝ የሚያዳምጡ ሰዎች ወይም በተለያየ ሚዲያ የሚመለከቱ ሰዎች ምን እያወሩ ነው ብሎ አዳምጦ ኦ እንዲል ሳይሆን፣ እኔ ምን አረኩ እንዲል የመፈለግ ነው። ምን ምክንያቱም ትግራይ ውስጥ የሚያለቅሱ የተቸገሩ የተከፉ ሰዎች አሉ፣ መተከል ውስጥ በተመሳሳይ በነገራችን ላይ በመላው ኢትዮጵያ እንዲህ አይነት ችግር አለ። ይሄንን ግን እኛ ያሰብነው ሁለቱን እንደ ቃል ኪዳን ያንተ ችግር የኔ ነው የሚል መንፈስ ለመፍጠር ስለሆነ ሁላችሁም በኢትዮጵያ ውስጥ ጎዳና ተዳዳሪ ሊሆን ይችላል፣ አቅም የሌለው ሊሆን ይችላል፣ አምስት ብር አያጣም የሚል እምነት አለ። ምንድን ነው ምን አደረግ ስባል ያው አምስት ብር ሰጥቻለሁ እንዲል፣ ይሄ እኮ የእኔ ግዴታ ነው እንዲል እንጂ አንዳንዴ አሁን ያለውን አገር ቤት ያለው ሁኔታ ገብቼ ሳይ ትግራይ ችግር፣ የትግሬ የአማራ ችግር፣ የአማራ የኦሮሞ ችግር፣ እንዲህ አይነት መንፈስ፣ ይህን መስበር ነው እንደ ዜጋ፣ እንደ ሰው ግዴታ አለብኝ የሚለውን ለመፍጠር ስለሆነ ባለፉት ሁለት ቀናት ይህን ከተናገርን ጀምሮ መኮሮኒ፣ ዱቄት፣ የህጻናት ምግብ፣ የሴቶች የተፈጥሮንትን መከላከል የተለያየ ነገር እየተረከብን ነው። በተጨማሪ ደግሞ ኢትዮጵያ ብሔራዊ ባንክ የጀመርነው ገንዘብ እየገባ ነው። ጥሩ እንቅስቃሴ እያየን ነው። አሁን ግን ከህዝቡ በደረሰን ጥቆማ የግል ባንኮች ብዙዎቹ ሰዎች በሞባይላቸው ትራንስፈር ማድረግ የሚችሉት በግል ባንኮችን ስጨምሩ ነው ስላሉን እሱን ስምንት የሚሆኑ የግል ባንኮችንም አነጋግረን አካውንቱ ተከፍቶ በቀይ መስቀል ስኑ እያ በጣም ጥሩ እንቅስቃሴ ነው ያለው። ይሄ እንግዲህ የሀገር ውስጥ ነው። የውጭ ሀገሩ ላለፉት ሰባት አመታት፣ ስምንት አመታት የጠየቅነው ሁሉ ሲያደርግ ነበር። እንዳልሽው ዘጠና አምስት ደርሷል። ግባችን ገና ሰፊ ነው። ይሄ መነሻው ነው። አሁን መቶ ያልነው ግን እናሰፋዋለን። ይቀጥላል። አገር ቤትም ያለው እየተንቀሳቀሰ ነው። የሚዲያ እድል ሲኖረን የደረስንበትን እያንዳንዱ እንቅስቃሴ እናሳውቃለን። ولكنهم لم يكن ሀገር ውስጥ በባንክ በኩል የሚሰበሰበው ገንዘብ በቀይ መስቀል ማህበር ስም እንደተከፈተ ገልጻቸዋል። እና ይሄ የሆነበት ምክንያት እርዳታው የሚከፋፈለው በቀይ መስቀል አማካኝነት ስለሆነ ነው ወይስ ምክንያት አለው? ምክንያቱ ምንድን ነው መሰለሽ፣ በተለምዶ በህብረተሰባችን ውስጥ ብዙ አጨቃጫቂ ነገሮች አሉ። በገንዘብ ጉዳይ ላይ እንደዚህ ያደረገው ክሌ በላው ወሰዱት፣ እንዲህ አይነት ነገር አለ። ይሄ እኔንም ይመለከታል ማለት እኔም በውጭ ሀገር እንደዚህ ብዙ ግሎባል ላይን ስናሰባሰብ ታማኝ ብሩን በላው እንደዚህ የሚል ነገር አለ። እኛ ኒውትራል የሆነ እ አሁን የግሎባል አላያንስ ባንክ አካውንት አለን። ግን ይሄ በህግ በመንግስት የተፈቀደ ላይሰንስ ለማውጣት ፕሮሰስ ላይ ስለሆን ላይሰንሱን ሳናገኝ ይሄንን ማድረግ ስለማንችል ከዚህ በፊት ለቀይ መስቀልም ሆነ ለቤንሻንጉል ከቀይ መስቀል ጋር ስለሰራን እነሱ ደግሞ ህጋዊ ቁና ያላቸውና ኒውትራል የሆኑ የመንግስትም የሌላም አካል ስላልሆኑ ከነሱ ጋር ከኛ ጋር አብረው የሚሰሩት የተለያዩ የበጎ ፍቃድ ድርጅቶች ያሉባቸው ተነጋግረን ሁላችን የምንወስነውን የሚያስፈጽም ስለሆነ እንደ ኒውትራል ቦዲ ስለወሰድ ነው፣ በቀይ መስቀል አካውንት እንዲገባ አድርገናል። ያ ከሆነ በኋላ ግን እያንዳንዷ ሳንቲም ብር፣ ሁሉም ነገር ህዝቡ እንዲያውቀው በማድረግ ምክንያቱም በእኛ ውስጥም የበጎ ፈቃድ የኪነጥበብና የጋዜጠኞች ማህበር አባሎችም ስላሉ ያን ለማድረግ ገለልተኛ የሆነ ድርጅት ስለሆነ እሱን የመረጥ ነው። ለዚህ ዳታ የማሰባሰብ ስራ ስትጀምሩ በትግራይም ይሁን በመተከል ያለውን የጉዳት መጠን፣ የእርዳታ ፈላጊ ሰው ቁጥር በትክክል አውቃችሁ በዛ መሰረት ነው ወይስ በምን መልኩ ነው እያሰባሰባችሁ ያላችሁ? ታርጌታችን በእውነት ነው ምለው እንደሆን ለሚሰሙ ለአንቺም ልገልጸው ምፈልገው ኢትዮጵያ ውስጥ በአጠቃላይ ያለውን ችግር የዓለም መንግስታት እና አገሮች ተሰብስበው እንኳን ቢረዱን ምንፈተው አይደለም፣ ሰፊ ነው። የኛ አላማ ምንድን ነው? ይሄ ከጊዜ በኋላ የመጣ በፖለቲካ መዋቅሩ በህገ መንግስቱ ምክንያት የኦሮሞ ችግር የኦሮሞ ነው፣ የትግሬ ችግር የትግሬ ነው የሚለውን መንፈስ ለመስበርና እኔ ይመለከተኛል የሚል ነገር ለመፍጠር ነው እንጂ እኛ የምንሰበስበው ገንዘብ ይህን ችግር ይለውጣል ጠዋል በሚል አይደለም። ትልቁ ዜጋ እንደ ዜጋ ምን እያደረገ ነው? አሁን ብዙ ጊዜ የካናዳ ስንዴ ይባላል ለካናዳ ሰጥቶ ዜጋው ባለ ጉዳዩ ዝሜ ማለት ይህን መስፈርና የአንተ ችግር የእኔ ችግር ነው ለማለት ነው። ትልልቁ ለህዝቡ ማስተላለፍ የምንፈልገው መልእክት ይህን ለማድረግ ነው ጥረት የምናደርገው ግን አሁን ባለው ሁኔታ በሁሉም አቅጣጫ ሰው ግዴታውን እንዲወጣ እንጠይቃለን። ተቸገሩ ሰዎች ሊደርስ የሚችለውን ነገር እናሰባስባለን። በነገራችን ላይ በማድረጋችን የሚቃወሙንም አሉ ግን የአንድ ሰው የአንድ እናት እንባ የአንድ ህፃን ጉሮሮ ማርጠብ መቻል ነው የኛ አላማ ና በዚህ መልክ ነው እየተንቀሳቀስን ያለን ቁሳቁስ እርዳታዎችንም እያሰባሰባችሁ ነው በጣይቱ ሆቴል ውስጥ እና በቀይ መስቀል ማህበር ግቢ ካልተሳሳትኩኝ ና እስካሁን እያገኛችሁት ያላችሁት ምላሽ ምን ይመስላል በጣም ጥሩ ምላሽ ነው የሚገርምሽ እኔ አሁን እንደዚህ አይነት ልምድ በሀገር ቤት አልነበረኝም እና ልብ የሚነካ ነው አንድ ታሰረ ፓስታ ይዞ የሚመጣለ የህፃናት ምግብ ጁ አቅፎ ይዞም ይመጣል። አንድ ትራክ ሙሉ ሩዝ ምናምን ይዞም ይመጣል። እኔ መቸም እኔ ከሃያ ምናምን ዓመት በላይ ውጭ ሀገር ኖር ያለው ስሜት የሚነካ እንዲ አይነት ነገር አይቻል። አቅም በሚችለው አቅም እያያዘ እየመጣ ችል ነው የሚለን እና ሁለት ቀናችን ነው ገና። አሁን በተለይ የስራ ቅዳሜና ወር ሲመጣ በጣም በሰፊው ተዘጋጁ እያሉን ነው። ከህዝቡ እያየ ነው ያለው ስሜት በጣም የሚያበረታታ ነው በተለይ ደግሞ ሚዲያዎቹ በየቀኑ ያለውን እንቅስቃሴ ለህዝቡ እንዲያሳውቅልን ጥሪ አድርገናል እሱ ከተደረገ ከሚገባው በላይ የተሳካ ነገር እናደርጋለን ብዬ አስባለሁ እስከ መቼ ይቀጥላል ይሄ የማሰባሰብ ሂደት እና ደግሞ በትክክል በትግራይና በመተከል ውስጥ ለተጎዳው ህብረተሰብ እንዴት ነው የሚደርሰው? የብዙዎች ጥያቄ ነው። እኛ አሁንም እያልን ያለ ነው። አሁን ለምሳሌ መንግስት የራሱ የፖለቲካ እምነትና አካሄድ አለው። ሌላው እንደዚህ እኛ እንዲህ አይነት እምነት የለንም። ቀደም ሲል እንደነገርኩች እኔ ራሴ እንደ ታማኝ እንደ አንድ ዜጋ የፖለቲካ እምነት አለኝ። እዚህ ውስጥ ግን ይሄ ቦታ የለው። የምናደርገው የተራበ የተጠማ የተቸገረ ያለቀሰ የከፋውን አይዞህ እኔ ወንድም እኔ እህትህ እያለን ምንም አትሆኑም የሚል መንፈስ ለመፍጠር ነው። እና ይሄን ለማድረግ እንቅፋት ቢገጥመንም እንቅፋቱን ለህዝቡ እያሳወቅ እናደርጋለን። እና በትክክል ይደርሳል። የስ ሌላ ኢንትረስት የለንም። ሌላ የፖለቲካ ግብ የለንም። እንዳልኩሽ እኔ ለምሳሌ መንግስት ስቃወም ነው የኖርኩ በተለይም ደግሞ ትግራይን ያስተዳድር የነበረ ህወሓት የሚባለውን ቡድን ስቃወም የኖርኩት እና ግራ ይገባቸዋል። ለምን ትግራይን ያስተዳድር የነበረውን ቡድንና የትግራይን ህዝብ አንድ አድርጎ የማየት መንፈስ ነው። አንተ እንዲህ ስትለኝ ኖር ካሁን ምን አገባህ ይላሉ። ይሄን ለሚሉ ሰዎች እናንተ ምን አገባችሁ ምላቸው። ምክንያቱም ኢትዮጵያ የሚባለው ሀገር ሁሉ ሀገር ነው፣ ሁሉ ዜጋ የሁላችን ነው፣ ሁላችንም የሁሉ ነን እና በፖለቲካ እምነቴ የፈለግኩት ልል ይችላለሁ። እንደ ሰብአዊ ደግሞ የችግረውን የመርዳት ግዴታ አለብኝ እና በዚህ መንፈስ ነው የምንንቀሳቀሰው እና እኛ በቅልብ በአስበን የምናደርገው ይህንን ነው። ለዚህ እንቅፋት የሚሆን የመንግስት ይሆን የድርጅት ይሆን የፖለቲካ ፓርቲ ይሆን እንቅፋት ካለ በአደባባይ ለህዝቡ እናሳውቃለን። እርዳታ አሰጣጥ አደራረስ ዙሪያ ደግሞ ሌላ የሚነሳው ጥያቄ ምንድን ነው? በተለይ በመቀሌና በአካባቢው ብቻ ነው እርዳታ የተወሰነው በደህንነት ስጋት ምክንያት፣ ሌላ በተለይ በትግራይ አካባቢ ራቅ ያሉ ቦታዎች እየደረሰ አይደለም የሚሉ ቅሬታዎች ብዙ በተለይ ማህበራዊ ሚዲያ ላይ የሚንሸራሸራሉ እና እንዲህ አይነት ነገሮች እንዳይደርሱ ሁሉም አካባቢ ተደራሽ እንዲሆን የምታደርጉበት መንገድ አለ? ልክ እንደ አንቺ እኔም እሰማለሁ። አልጀመርንም እኮ ገና፣ አልሄድንም አናውቅም፣ የሚገጥመንን ነገር ስናይ እንናገራለን። አሁን የምንለው ምንድን ነው? ምንም ይሁን ምን፣ እስኪ ያላችሁን ስጡ፣ አምጡ። እንደ ዜጋ ምን አደረጋችሁ? አንተ ምን አረግ፣ ይሄን የምታዳምጠው ሰውዬ፣ ይሄን የሰማሽ እህቴ፣ ምን አርገሻል? ኑ አርጉና፣ ይዘን ስንሄድ እዚጋ አትሄዱም፣ መቀሌ ብቻ ነው፣ ከዛ በታች አደጋ፣ ላቅ ምን እንዳለ እንሞክርና ችግሩ ሲገጥመን ይፋ እናደረጋለን። አሁን ግን ገና ችግር ይገጥመናልና ዳታ እንሰብስም ማለት አይቻልም። በዚህ መልክ ነው የምናደርገው እና እውነት ለመናገር እንዳልኩሽ እኔኮ በግል ጉዳይ ነው የመጣሁት። ግን ይህን ችግር እያየው ማለፍ አልችልም በሚል ነው ይሄ ጉዳይ ያሳሰባቸው ሰዎች ጋር ተመካክረን የሆነ ነገር እናድርግ እያልን ያለ ነው እና ችግሩ ካለ ችግሩ የሚፈታበትን መንገድ እንጠይቃለን፣ መንግስትን እንጠይቃለን እዛ ቦታ ሄደን ማድረስ እንፈልጋለን ስንል ነው አትችሉም ወይም ደግሞ እዚህ አደጋ ያን በሂደት ነው የምናየው። አሁን ግን አላውቅም አሁን የምንለው ሁሉም ዜጋ የቸገረውን ሁሉ የመርዳት ግዴታ አለብን። ነኛ መፈክር ሌላ እንግዲህ በሶሻል ሚዲያ ላይ ያሰራጫቸው ቪዲዮዎች ላይ እንዳየሁት በርካታ ወጣቶች በድንኳን ተከላና በተለያዩ ሁኔታው ሲሳተፉ አይቻለው እና ወጣቶች ያላቸው ተሳትፎ ከእናንተ ጋር በሚሰሩበት በጎ ፈቃደኞቹ ሁኔታ ምን ይመስላል? በምን መልኩ እየተሳተፉ ነው? እኔ እንደው የምልሽ በጣም የገረመኝን ነገር እንደው አይሮ ነው ምን ያህል ጊዜው እንደሚበቃሽ እና እንደምታስተላልፍ አላውቅም እኔ ኢትዮጵያ ስመጣ ያየሁት እና በጣም የሚገርመኝ ነገር መኪናዎቹ የብሔር ታርጋ አላቸው፣ ባንኮቹ የብሔር ታርጋ አላቸው፣ ሁሉ ነገር ብሔር ነው። በጣም ያማል ለእኔ ማለት ነው። እዚህ ለሚኖረው ስለለመደው ሰው ምናለን ኖርማል ሊሆን ይችላል። ለእኔ ግን በጣም የሚገርመኝ እንዴት እንዲሆናል እያልኩ ነው የማስበው። እና በዚህ አይነት ውጥንቁጡ በወጣ ሀገር ውስጥ ወጣቶቹ እንደ ሰው ለመርዳት እንደ ሰው ለማ አይ ብሔራቸውን ጠይቄያቸውም አላውቅም ከኔ ጋር አብረው ዱቄት የሚሸከሙ ደሱ ብሏቸው በቃ፣ ይህን ሳይ በጣም ነው መበረታታውና ተስፋ አለን የምለው እነሱን ሳይ ነው። እና የወጣቶቹ ተሳትፎ እና አሁን ሀገሪቱ ውስጥ ካለው ሁኔታ ና ወጣቶቹ ላይ የማየው ነገር በፍጹም የሚገናኝ አደለም። ና እንዲያውም አይዞን፣ በርቱ፣ ተስፋለን እንደ ሰው እንደ ዜጋ አብረን የምንኖርበት የምንቻቻልበት ከዚህ ከጥላቻ መንፈስ ምንወጣበት ጊዜ እየመጣ ነው የሚል መንፈስ ነው ያሳደሩብኝና በጣም ጥሩ ነው ነው ምለው። ይሄ እርዳታ አሰባሰቡ ሂደት እስከ መቼ ይቀጥላልና በምን መልኩ ነው ወደ ተግባር ደግሞ የምትሄዱት? ወደ ተግባርማ ምንድን ነው አይቆምም። እኛ የመሰለን ትንሽ ነገር ሰብስበን እርዳታ ለማድረስ ነበር። ግን ከሰቡ ጋር እያየነው ያለነው መንፈስ የሚያበረታታ ነው። በቀጣይ የሚገርምሽ ህጻናት ቀን የምንለዋለን። ህጻናቶች በራሳቸው አነሳሽነት መጥተው እርዳታ እንዲሰጡ ቤት ወላጆች የሚሰጡበት የመንግስት ሰራተኞች፣ አርቲስቶች፣ ስፖርተኞች፣ ሚኒስትሮች፣ የክልል መሪዎች፣ የጠቅላይ ሚኒስትሩ ኦፊስ ሰራተኞችና ራሳቸው ጠቅላይ ሚኒስትሩ፣ ሌላውም የሰራዊቱ አባሎች ሁሉንም በቀን በቀን እየከፈልን ምን ያደረጋችሁ፣ እንደ ዜጋ ምን አስተዋጽኦ አድርጋችኋል? የሚል ነገር ለማድረግ እየሞከርን ነው እና የሚቆም አይደለም ይሄ። እንዲያውም ይሄ መንፈስ ሳይቆም ምን ያደረግ ሲባል እንዲያደርግ ያለው እንዲል እንጂ እኔን አይመለከት የሚለውን መንፈስ ለማጥፋት ጥረት የምናደርግበት መንፈስ ነውና መቼ ይቆማል? አላውቀውም። ይቀጥላል ብዬ ነው ማስበው ምናልባት ወደ ሌሎች ክልሎች አምጠቅድም ጠቅሰዋል። በየሁሉም ቦታ ላይ ብዙ ግጭቶች፣ ብዙ ተፈናቃዮች አሉና ሌሎችም አካባቢዎችን የማካተት እቅድ አላችሁ ባት በቀጣይ በደንብ በደንብ እንዲያውም ከኔ በስተቀር እኔ የምልሽ እንዳልኩሽ በግል ጉዳይ መጥቼ ቶሎ ነው የምመልሰው ብዬ ነው። አሁንም ኔ ያልቆያለው አላልኩም ነበር። በየክልሉ ለመሄድም ሀሳብ አለን። ለምሳሌ በሚቀጥለው ኦሮሚያ ክልል፣ እዛ አማራ ክልል ሁሉም ክልሎች እንደው ይህን ክልል ስል ለራሴ አፌ በጣም ለመናገር እየከበደው ነው። በየቦታው እየሄድን ኑ አምጡ ልንል ፕላን አለን። በሌላ በኩል አሁን ደግሞ በአይነት የምንሰበስበውን በመላ ኢትዮጵያ ያሉ የቀይ መስቀል ቅርንጫፎች እዛ እየሄደ ሰው ስኳር ሊሆን ይችላል፣ ፓስታ ሊሆን ይችላል፣ መኮሮኒ ሊሆን ይችላል፣ የሕፃናት ምግብ ሊሆን ይችላል፣ ሴቶች የጤና መጠበቂያ ሊሆን ሁሉንም በየክልሉ እንዲሰጡ በየቦታው ጥሪ አድርገናል። እሱንም እናደርጋል እና እንደ እግዚአብሔር ፍቃድ ብዙ ለማድረግ ነው ሀሳባችን። የግሎባል አሊያንስ ዳይሬክተር አርቲስት ታማኝ በየነ በትግራይና በመተከል ለተጎዱ ወገኖች እርዳታ ለማሰባሰብ እየተደረገ ባለው ጥረት ዙሪያ ማብራሪያ ስለሰጡን በአድማጮች ስም በጣም አመሰግናለሁ። በጣም እግዚአብሔር ስጥልኝ ስለሰጣችሁኝ እድል። Building. kan ayo mande kibaye dana mati cima ስመኝሽ የቆይንና እንግዲዋን የግሎባል አሊያንስ ዳይሬክተር ታማኝ በየነን እናመሰግናለን። ሀብታሙ ስዩም ሳስተናግዳችሁ አምሽቻለሁ። ኤልያስ አስማረ ደግሞ መርሃ ግብሩን አቀናብሮታል። መልካም ምሽት። Jalaliyan, an man ma to in the town